በትግራይ ክልል በአፈር ማዳበሪያና በጸረ ተባይ ኬሚካል አቅርቦት ከፍተኛ ውስንነት እንደሚታይ ያመለከቱ አርሶ አደሮች ጦርነትና ድርቅ ካስከተሉባቸው ችግሮች በተጨማሪ በግብዓት እጥረቱ የመር ወቅት ምርታማነታቸው እንዳይጎዳ ስጋታቸውን ገልጸዋል። በክልሉ የአፈር ማዳበሪያ ስርጭቱ ከሚያስፈልገው በእጅጉ ያነሰ እንደሆነ የገለጸው ተቃዋሚው ሳልሳይ ወያኔ ፓርቲም አሳሳቢ ሲል የገለጸውን የማዳበሪያ እጥረት በአፋጣኝ ለመቅረፍ የረድኤት ድርጅቶች የበኩላቸውን እገዛ እንዲያደርጉ ባወጣው መግለጫ አስታውቋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ በበኩሉ እስካሁን ከአራት መቶ ሰላሳ ሺህ ኩንታል በላይ ማዳበሪያ ወደ ክልሉ መግባቱን አስታውቆ የአቅርቦት መጠኑም ሆነ ጊዜው ካለፉት ዓመታት የበለጠ መሻሻል የታየበት ነው ብሏል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ አለው። በተያዘው የ2016 እና 17 መኸር ወቅት በትግራይ ክልል እየታየ ካለው የአፈር ማዳበሪያና የጸረ ተባይ ኬሚካል እጥረትና የዋጋ መወደድ የተነሳ የሚያስፈልጋቸውን ያህል በጊዜ እያገኙ አለመሆናቸውን የተናገሩ አርሶ አደሮች መንግስታዊም ሆነው የረድኤት ተቋማት የምርት ማሳደጊያ ግብዓቶች በአፋጣኝ እንዲያቀርቡላቸው ጠይቀዋል። ባለፈው ዓመት አንድ ጥማድ ማሳቸው ያለ ማዳበሪያ እንደ ዘሩበት ያስታውሱት የታህታይ ቆራሮ ወረዳ ነዋሪ ቄስ ንጉሠ ገብረ ዋህድ ዘንድሮም ማዳበሪያ መግዛት የሚቻለው ገንዘብ ያለው ብቻ ነው ሲሉ የዋጋውን መወደድ አስረድተዋል። የዘንድሮው ክረምት የተሻለ ይመስላል። የዝናቡ አጀማምር ጥሩ በመሆኑ ተስፋ አለን። በማሳዬ ላይ በቆሎ ዘርቻለሁ። የተወሰነ ጤፍ ለመዝራትም እቅዳለኝ። የማዳበሪያ አቅርቦት ቢኖርም ዋጋው በእኔ አቅም አይቻልም። የጸረ ተባይ ኬሚካልም መምጣት ይኖርበታል። በራያ ጭርጭር ወረዳ ሓዲስ ቅኝ ቀበሌ ነዋሪ የሆኑት ሌላው አርሶ አደር አቶ አዳነ አብርሃም አንድ ነጥብ አምስት ሄክታር የሚታረስ መሬት እንዳላቸው ጠቅሰው ባለፈው ዓመት የዘሩትን መጥፋቱን አስታውሰዋል። የዘንድሮ ክረምት የተሻለ እንደሆነ አቶ አዳነ ቢገልጹም እስካሁን ግን ለቀበሌያቸው የአፈር ማዳበሪያ አለመቅረቡን አመልክተዋል። ገበሬው ማሳውን አርሶ አለሳልሶ ለአዝርዕት አዘጋጅቷል። የዝናቡ አጀማመር ተስፋ ሰጪ ነው። ማዳበሪያ ግን እስካሁን አልቀረበልንም። እንዲገባልን ብንጠይቅም ምላሽ የሚሰጠን የለም። በመንግሥትም ይሁን በሌላ አካል ወቅቱ ሳያልፍ እንዲቀርብልን እንፈልጋለን። የፊታችን ሐምሌ ወር የመጀመሪያ ሳምንት ላይ ጤፍ እንደሚዘሩት የጠቆሙት አርሶ አደሩ ያለ ማዳበሪያ ለመዝራት ግን አስቸጋሪ መሆኑን አስረድተዋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲን ለክልሉ አርሶ አደሮች የቀረበው የአፈር ማዳበሪያ መጠን ከሚፈለገው በእጅጉ ያነሰና ዋጋውም በአርሶ አደሩ አቅም የማይቻል መሆኑን ጠቅሶ የረድኤት ተቋማት እጥረቱን ለማቃለል የሚያስችል አፋጣኝ እገዛ እንዲያደርጉ ባወጣው መግለጫ ጥሪ አቅርቧል። አርሶ አደሮቹ የእርሻ በሬዎቻቸውን ጨምሮ የግብርና መሳሪያዎቻቸውም በጦርነት ወቅት ተፈጽሞባቸዋል ባለው ዝርፊያና ውድመት ማጣታቸውን ፓርቲው አውስቶ ባለፈው ክረምት ያጋጠመው ድርቅም የአርሶ አደሮቹን ኑሮ ክፉኛ የጎዳው በመሆኑ ከተደራራቢ ችግራቸው ለማውጣት የሚደረግ ድጋፍ ለዘንድሮ የመኸር ወቅት ምርታማነት የሚደረገው እገዛ ወሳኝ መሆኑን በመግለጫው አሳስቧል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የትግራይ ክልል የግብርናና ተፈጥሮ ሃብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ በሰጡት ምላሽ እስካሁን ከ430 ሺህ በላይ ኩንታል ማዳበሪያ ወደ ክልሉ መግባቱን አስታውቀዋል። የዘንድሮው የማዳበሪያ አቅርቦት በመጠኑም ይሁን በጊዜው በክልሉ በቅርብ ዓመታት ከነበረው የ የተሻለ መሆኑን አስረድተዋል። በተሻለ ደረጃ በጊዜም ከመምጣት አኳያ አምና ከነበርንበት ክራይሲስ በተሻለ መንገድ የቀረበበት ሁኔታ እንዳለ፣ ይህንን ከማድረግ አንጻርም ግብርና ሚኒስቴር እነዚህ ነገሮች ስላደረገልን ማመስገን እንፈልጋለን። ይሁን እንጂ ለክልሉ ያስፈልጋል ብለን የጠየቅነው መጠን መዳበሪያ ዘጠኝ መቶ ሺህ ኩንታል ነበረ። ፌዴራል ያጸደቀልን ወደ ሰባት መቶ ሺህ አካባቢ ነው። ከሰባት መቶ ሺህ እስካሁን የደረሰው ወደ አራት መቶ ሰላሳ ሺህ ብቻ ነው። በተለይ ደግሞ አርሶ አደሩ አሁንም ክረምቱ ከመግባት አንጻር ቤዚካሊ ይህን ማዳበሪያ ቶሎ እንዲመጣልን እንጠይቃለን። ምክትል ኃላፊው የማዳበሪያ አቅርቦት መኖሩን ቢገልጹ የዋጋውን ውድነት በተመለከተ የተነሳው ቅሬታ የክልሉ አርሶ አደሮች ኢኮኖሚያዊ አቅም ባለፈው የሰሜን ኢትዮጵያው ጦርነት ሳቢያ በመዳከሙ የአቅርቦት ክፍተቱን በመሙላት የእርዳታ ሰጪ ተቋማት እንዲያግዙም ጠይቀዋል። ማዳበሪያው በህገወጥ መንገድ የሚያዘዋውሩ ደላሎች በስርጭት ላይ እንቅፋት እየፈጠሩ እንዳለም ገልጸዋል። ማዳበሪያ ህጋው ባልሆነ መንገድ የሚያዘዋውሩ ሰዎች ከመኖራቸው አንጻር ለዚህ ተብሎ የወጣ አዋጅ አለ። ስለዚህ ይህን አዋጅ መሰረት አድርገን እኛም መምሪያ አውጥተናል። ብዙ ህጋዊ ያልሆነ ነጋዴዎች ቤዝገል በዚህ አዋጅ በዚህ መምሪያ ያወጣን መምሪያ መሰረት አድርገን የያዝነው አለ። በተለይ ደግሞ ወደ ኤርትራ ከማሳገር አንጻር በራማ አካባቢ ወደ ዘጠና ኩንታል አካባቢ የያዝንበት ሁኔታ ወደ ሌሎች ሌሎች ክልሎች እንደዚሁ የመንቀሳቀስ እና ይህንን ሲያደርጉ የቆዩ ነጋዴዎች፣ ህጋዊ ያልሆኑ ነጋዴዎችን የያዝንበት ሁኔታ ነው ያለው። በክልሉ ዘንድሮም የፀረ ሰባይ ኬሚካልና የምርጥ ዘር አቅርቦትም በጣም አነስተኛ መሆኑ አቶ አለም ብርሃን ሀሪፈየው አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።